ትናንት እሁድ የካቲት 16 ቀን 2017 ዓ ም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ45 አካባቢ የተከሰተው የመሬት መንቀጥቀጥ ንዝረት አዲስ አበባ ውስጥ ጭምር መሰማቱን ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በተለይ በአንዳንድ የከተማው አካባቢዎች የፈጠረው ንዝረት በመኖሪያ ህንፃዎች ውስጥ ንቅናቄ መፍጠሩን አመልክተዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ እንደገለጹት ትናንት የተከሰተው የመሬት መንቀጥቀጥ ዋና ምንጭ አሁንም የፈንታሌ አካባቢ ነው። ይህ እየተፈጠረ ያለውም ቅል ጣለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ መሆኑን የጠቀሱት ዳይሬክተሩ የትናንትናው በሬክተር ስኬል መለኪያ አምስት ነጥብ ሁለት ሆኖ መመዝገቡን ተናግረዋል። እስካሁን የተከሰቱት የመሬት መንቀጥቀጦች ምንጭ ግን ተመሳሳይ መሆኑን አብራርተዋል። ፈንታሌ ዶፈን ቮልካኖ ጋር በተያያዘ ከመስከረም ጀምሮ እየቀጠለ እንቅስቃሴ ነው ያለው እና የሞቅ አንዴ ቀዝቀዝ እያለ ነው እየተፈጠረ ያለው የተሰሙት እንደው በስሜት ደረጃ እስከ አዲስ አበባ ድረስ የተሰሙት ከመቶ በላይ መሬት መንቀጥቀጦች ናቸው የተሰሙ ያሉት ማለት ነው። እና አንዴ ሞቅ ይላል፣ አንዴ ቀዝቀዝ ይላል። ከዚህ ከግልጥ አለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ ነው መሬት ንቀጥቀጦ እየተፈጠረ ያለው። እና ሳሌ መታራ ዶፈን አካባቢ ነው ምትሉ እንግዲህ ከዚያ የሚመነጭ ነው ይሄና፣ እስከ አዲስ አበባ ድረስ ነው እየተሰማ ያለው። እና በዚያ አካባቢ ያሉ ከተሞችን ጨምሮ ማለት ነው። ብዙም ሌላ ቦታ የተፈጠረ አይደለም፣ ያው ከተለመደው አካባቢ ነው ማለት ነው። ከፍ ያለ ነው እና አራት ነጥብ ስምንት ሁሉ ይሰማል እኮ አዲስ አበባ። ባለፈው ግን ስድስት ተፈጥሮ እንዳሁኑ አልተሰማም፣ ምክንያቱም ከመሬት ወለል በታች ጥልቀት ስለነበረው እስከ አስራ ስምንት ሃያ ኪሎ ሜትር ጥልቀት ላይ ነበረ እና አልተሰማም በአሁኑ መጠን ማለት ነው። የመሬት መንቀጥቀጥ ክስተቶች በተከታታይ መሰማት የጀመሩት ከያዝነው የ የሁለት ሺህ አስራ ሰባት ዓመተ ምሕረት መጀመሪያ አንስቶ መሆኑን በዚያው በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስና እስፔስ ሳይንስ መምህርና ተመራማሪ ዶክተር ኤልያስ ሌዊ ገልጸዋል። ከመስከረም ወር 2017 ዓ.ም አንስቶ የዩኒቨርሲቲው ባለሙያዎች የመዘገቧቸው ክስተቶች በርካታ መሆናቸውንም አስረድተዋል። አምስት ወር ከምናምን ሆኖታለኝ። በዚህ መካከል ግን በጥቅምት ወር ላይ ትንሽ ቀብ ብሎ ነበር። የመሬት መወጣጠርም ቀንሶ ጠፍቶ ነበር ለአንድ ወር ያህል። ከዛ በኋላ እንደገና ነው እንግዲህ የጀመረው ማለት ነው። በተለይ ከታሳስ በኋላ ነው ድግግሞሹ የመጣው ይላል። በተለይ ድግግሞሽ ታይተዋል ይባላል። የእኛ መካከል በቀን ከመቶ በላይ መሬት መንቀጥቀጦች የመዘገብንባቸውን ቀናቶች አሉ ግን ሁሉም እዚህ አዲስ አበባ ከተማ ላይ አይሰማም። አንዳንዶቹ መጠናቸው ትንሽ ወረድ ያለ ስለሆነ አይሰሙም። ያ ሆኖ ነው እንጂ የምለው በተለይ አንድ ሰሞን ይሄ ከዲሴምበር አስራ ዘጠኝ ጃንዋሪ አጋማሽ ድረስ ላይ እስከ ጥር አጋማሽ ከተሳስ ከጥር ማለት ነው በፈረንጆቹ አቆጣጠር አጋማሽ ውስጥ አሁን በቀን እስከ መቶ እንደዚህም በላይ አለ። እኛ የእኛ መረጃ ማጠናቀሪያ ማዕከል ላይ አሁንም አላቋረጠም። ሰሞኑንም በየቀኑ መጠናቸው አነስተኛ የሆነ ይሁን እንጂ እጅግ ብዙ ርዕደ መሬቶች እንመዘግባለን ያለ ነው። በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ ክስተት በዚህ ጊዜ ይቆማል ብሎ መናገር እንደማይቻልም ዶክተር ኤልያስ አብራርተዋል። መሬት መወጣጠሯን ወይም መኮማተሯን እስከምታቆም ድረስ ሊቀጥል እንደሚችልም ገልጸዋል። አሁን እየሆነ ያለው ፈንታሌ ኢካኖ ሴንተር ላይ ወደ ውስጥ እየተኮማጠረች ናት ያለችው ከፈንታሌ ሰሜን ምስራቅ አንስተ ዶፈን እስከሚደርስ ድረስ ሀምሳ ኪሎ ሜትሩ በሙሉ ደግሞ መወጣጠር ነው የሚታየው። ይሄ መወጣጠር ወይም መቆማተር እስከተቀጠለ ድረስ ርዕደ መሬቱ አብሮ ይካሄዳል ማለት ነው። በፈንታሌ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በከተማዋ የሚሰማው ንዝረት ስጋት እንደፈጠረባቸው የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። የከተማዋ ሕንፃዎችና ሌሎች ግንባታዎች የመቋቋም ደረጃ ምን ያህል እንደሆነም ሲጠይቁ ቆይተዋል። ባለፈው ጥር ወር ከዘርፉ ባለሙያዎች ጋር ውይይት ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤም አዲስ አበባ ካላት የመሬት መንቀጥቀጥ ተጋላጭነት አንጻር ተገቢውን የቅድመ ጥንቃቄ ጥናቶች የሚያደርግ የባለሙያዎች ግብረ ኃይል በማደራጀት በጋራ ለመስራት ከስምምነት መደረ ረሱን መግለጻቸው ይታወሳል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ አደጋው ያዝለቀቅ እያደረገ መቀጠሉ መዘናጋት መፍጠሩን በመጥቀስ ተዘጋጅቶ መጠበቅ እንደሚያስፈልግ አሳስበዋል። መድረክ ላይ የወረደ ነገር የለም እስካሁን ያው በመቋቋም ደረጃ ነው። ምንድነው ሲሄድ እንቅስቃሴው ሲቀንስ፣ በዚያው ሄደ የሚያስብል ነገር የመዘናጋት ነገር አለ። ለተፈጥሯዊ ክስተቱም እኛ የምንሰጠውም ትኩረት በዚህ እንደዚያው ነው፣ ያዝለቀቅ እያደረግን ያለ ነው። ግን ጥሩም የሆነው ተፈጥሮ አደጋ ማክሮ ስለማይመጣ ሁልጊዜ በተጠንቀቅ መደረግ ያለበትን ማድረግ ነው የሚጠበቀው። በተለይ የመሬት መንቀጥቀጡ ምንጭ በሆኑት የፈንታሌና ዶፋን አካባቢዎች የሚገኙ በርካታ ነዋሪዎች ለስጋት ተጋልጠው መቆየታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሪፖርት አመልክቷል። ካለፈው ጥሩር አንስቶ ከ80 ሺ በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጋቸውንም ጠቅሷል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ